የትግራይ ክልል ሰራተኛና ማህበራዊ ጉዳይ ቢሮ መረጃ እንደሚያመለክተው ባለፉት አራት ዓመታት በኢትዮጵያ የተለያዩ አካባቢዎች በተፈጠሩ ችግሮች ምክንያት ከ111 ሺህ በላይ ስደተኞች ወደ ክልሉ መጥተዋል። ከተፈናቃዮቹ መካከል 35 ሺህ የሚሆኑት በመቀለ በሚገኙ ሁለት የተፈናቃይ መጠለያ ጣቢያዎች እንዲሁም ከቤተሰቦቻቸው ጋር ተጠልለው ይገኛሉ። በመቀለ በሚገኙ መጠለያ ጣቢያዎች ተገኝተን ያነጋገር ናቸው። ከተለያዩ የኢትዮጵያ ክፍሎች ተፈናቅለው የመጡ ስደተኞች እንደሚሉት መንግስት ይሁን ሌሎች እርዳታ ሰጪ ተቋማት የሚያደርጉላቸው ድጋፍ አነስተኛ በመሆኑ ከባድ ችግር ላይ ወድቀዋል። ከተፈናቃዮቹ መካከል አንዱ የሆኑት በመቀለ ቀይ መስቀል መጠለያ ጣቢያ ያገኘ ናቸው አቶ ወልደ ማርያም ነጋሽ ከምዕራብ አርማጭሆ አብረሃ ጅራ ወረዳ ከሶስት ዓመት በፊት መምጣታቸው ይናገራሉ። ለዓመታት በኖሩበት አካባቢ በግብርና ስራ የተዳደሩ እንደነበር የሚገልጹት የስምንት ቤተሰብ መሪው አቶ ወልደ ማርያም አሁን በመጠለያው እለታዊ ምግብ ለማግኘት በሚቸግር ሁኔታ እየኖሩ እንዳሉ ይናገራሉ። ከዚህ ከመጣንም 15 ኪሎ በወር በየወቅቱም አይመጣም። ግን የምንበላበት አንድ ዳቦ በቀን ነው። በልተንያ ቁርሲ አናቅም። እራት ብቻ ነው ምናቅ እንጂ ምንም አናቅም። በየደጁ አንዳንድ ለሻይ ለምናምን ይለናል። ያየ በዛ ነው። ምስትን አታላለፈው እንጂ አመት አድርገዋል። ምንም የሚሰጥ ነገር የለም። እንደዚህ ነው ቁጭ ብለን ያለነ። ሌሎች ተፈናቃዮች እንደሚሉትም በየወሩ መንግስት ከሚያቀርብላቸው 15 ኪሎ ስንዴ ውጪ ሌላ መቋቋም የሚያስችላቸው ድጋፍ አላገኙም። ሌላዋ ያነጋገርናቸው ተፈናቃይ ወይዘሮ እልፍነሽ ገብረ ሚካኤል በበኩላቸው 2010 ዓ ም ከኦሮሚያ ክልል ወደ መቀለ መምጣታቸው ይገልጻሉ። እስካሁን ድረስ በመጠለያው እየኖር እንዳሉ የሚናገሩት ወይዘሮ እልፍነሽ የተፈናቃዩ ፍላጎት የለድራሽ ምግብ ሳይሆን ራሳቸው ሰርተው እንዲኖሩ የሚያስችላቸው መነሻ ድጋፍ ነው ይላሉ። ስራ ነው የምንፈልገው እንጂ የ15 ልማና ቁጭ ማለት ምን ያምራል? ምንም አያምርም። ሰው ሰርቶ ስበላ ነው ደስ ምለው እንጂ 15 ኪሎ ለሙኖ ሰው መብላት ጥሩ አይደለም። እንኳን 15 ኪሎ ብዙም በሆንም የልማና ምን ያምራል። ተፈናቃዮቹ ወደ ነበርበት አካባቢ ለመመለስም ፈቃደኛ እንዳልሆኑ ይናገራሉ። የትግራይ ክልል ሰራተኛና ማህበራዊ ጉዳይ ቢሮ እንደሚለው ተፈናቃዮቹ በዘላቂነት ለማቋቋም 1.5 ቢሊዮን ብር እንደሚያስፈልግ ከሰላም ሚኒስቴር ጋር በጋራ በተሰራ ጥናት ተረጋግጧል። ይሁንና የክልሉ መንግስት እስካሁን በተለያዩ መንገዶች ባደረገው ጥረት ያገኘው 100 ሚሊዮን ብር ብቻ በመሆኑ ተፈናቃዮቹ በዘላቂነት ለማቋቋም የአቅም ጥረት እንዳጋጠመው ይገልጻል። በትግራይ ክልል ሰራተኛና ማህበራዊ ጉዳይ ቢሮ የሀገር ውስጥ ተፈናቃዮች ጉዳይ ጽህፈት ቤት ኃላፊ አቶ ሙልጌታ ኃይሉ የክልሉ መንግስት ተፈናቃዮችን የማቋቋም ስራ አስቸጋሪ እንደሆነበት ያስረዳሉ። እነዚህን ሰዎች እናቋቁም እንኳ ብንል አሁን በእጃችን ወደ አንድ መቶ ሚሊየን ብር አካባቢ ይኖረናል። እናቋቁም ብንል አንድ የቤተሰብ አስተዳዳሪ ከአስር ሺ ብር በላይ የምንሰጠው የገንዘብ አቅም የለንም። በዚህ አስር ሺ ብር ምንድነው ማቋቋም የምንችለው የሚለው ነገር ስንወስድ ደግሞ ምንም ነገር መግዛት አይችልም። ስለዚህ ችግሩ በጣም አስቸጋሪ ሁኔታ አለ ያየነው ነገር አለ። በሆነ መልኩ ግን የራሳቸውን ጥንካሬና ተነሳሽነት ውስጥ ግምት ውስጥ በማስገባት መንግስት የማቋቋም ስራ ሳይሆን የማሰናበት ስራ ሊሰራ ነው። ባለው ሁኔታ እንደ መፍትሄ የተወሰደው እጅግ በጣም ተጎዱ የተባሉ ተፈናቃዮች ለይቶ መርዳትና ማቋቋም ሆኖ የክልሉ የሀገር ውስጥ ተፈናቃዮች ጉዳይ ጽሕፈት ቤት ኃላፊ አቶ ሙልጌታ ኃይሉ ጨምረው ገልጸዋል። ወገኖችን ለማቋቋም የፌዴራልም እስካሁን ድረስ ጠብቀን ምላሽ አላገኘንም። ካሁን በኋላ ያለን ግን በራሳችንና በዚህ በማህበረሰቡ በተለይ በትግራይ ትልቁ የተፈናቃዮች ቴሌቶን ያሰባሰብ ናቸውን ገንዘብ ጨምረን ካሉን 111 ሺህ ወይም 48 ሺህ የቤተሰብ አስተዳዳሪዎች በጣም የተጎዱትን ከ15 እስከ 20 የሚሆኑትን ለማቋቋም በዝግጅት ላይ ነን ያለ ነው። ማለት ብሔራዊ አደጋ ስጋት ስራ አመራር ኮሚሽን የተባለ የፌዴራል መንግስት ተቋም ሰሞኑን ባወጣው መግለጫ ባለፉት ወራት ሁለት ነጥብ አንድ ሚሊዮን የሀገሪቱ ተፈናቃዮች ወደ ቀያቸው መመለሱ አስታውቋል። ለዲ ደብልዩ ዘገባ ሚሊዮን ስላሴ መቀለ።